በሰብዓዊ መብቶች አያያዛቸው ላይ ጥያቄ ያለባቸው አገሮች በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የድርጅቱ የሰብዓዊ መብቶች ምክር ቤት አባል ተደርገዋል ሲሉ የመብቶች ተሟጋች ቡድኖች ቅሬታቸውን አሰምተዋል። መቀመጫው ጂኒቫ ለሆነው ምክር ቤት ትናንት ከተመረጡት አስራ ስምንት አገሮች ብቃት ያላቸውና መመዘኛውን የሚያሟሉት አንድ ሶስተኛው ብቻ መሆናቸውን የመብት ተሟጋጅ ድርጅቶቹ ገልጸዋል። ሁማን ራይትስ ዎች ከተመረጡት መካከል ኢትዮጵያን አንስቶ በሰብአዊ መብቶች ረገጣ ከሚታወቁ አገሮች አንዷ እንደሆነች አመልክቷል። የቪኦኤዋ ማርጋሬት በሽር ከተባበሩት መንግስታት ድርጅት የላከችውን ዘገባ ሰለሞን አባተ ያቀርበዋል። አርባ ሰባት መቀመጫዎች ያሉት የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አዘውትሮ የሚወቀሰው ለእስራኤል ጉዳይ ልዩ ትኩረት ይሰጣል እየተባለ ነው። ከዚያ ጋር በሰብአዊ መብቶች አያያዝ ታሪካቸው ላይ እድፍ ብጤ አይጠፋባቸውም የሚባሉ ሀገሮች አባላቱ የመሆናቸው ጉዳይም ሌላው ነቀፌታ የሚያደርስበት ነጥብ ነው። በምክር ቤቱ ውስጥ ያሉት መቀመጫዎች የሚደለደሉት በአካባቢያዊ የአመዳደብና የውክልና ስርዓት ነው። በዘንድሮው የምክር ቤቱ አባላት አሰያየም ላይ እውነተኛ ፉክክር የተካሄደው ከአምስት መቀመጫዎቹ ሦስቱን እንዲሞላ የተጠየቀው የምዕራብና ሌሎች የሚባለው ምድብ ነው። ለቦታዎቹ ከተፎካከሩት አምስት አገሮች አየርላንድ፣ ጀርመንና ዩናይትድ ስቴትስ ግሪክና ስዊድንን አሸንፈው ገብተዋል። ዩናይትድ ስቴትስ ቀደም ባሉ ዓመታት የምክር ቤቱ አባል ያለመሆን አቋም ይዛ ቆይታ የነበረ ቢሆንም ይህ ትናንት ያሸነፈችበትን ምርጫ መቀመጫ የያዘችው የቀድሞ አቋሟን ቀይራ በ2009 ዓ ም በአውሮፓውያን የዘመን አቆጣጠር አባል ከሆነች ወዲህ ነበር። በትናንቱ ምርጫ ለሁለተኛ ተከታታይ ዘመን ማሸነፏ ነው። ዋሽንግተን የምክር ቤቱ አባል መሆኗ የተለየ ገጽታን የሚያላብሳት መሆኑን በተባበሩት መንግስታት ድርጅት አምባሳደሯ ሱዛን ራይስ ጠቁመው በአባልነቷ በመቀጠልም ምክር ቤቱን እንደምታጠናክር ገልጸዋል። በ2009 ዓ ም የሰብአዊ መብቶች ምክር ቤቱ አባል ለመሆን የወሰንነው ዩናይትድ ስቴትስ የሰብአዊ መብቶች ረገጣን ለመቃወም ግንባር ቀደም መሆን ያለባት በመሆኑና በዓለማችን እጅግ ጨካኝ በሆኑ አገዛዞች ተጨምደው እየኖሩና እየተሰቃዩ ላሉ ህዝቦች ቤዛ ሆነን መጮህ አለብን ከሚል እምነታችን በመነሳት ነው። የሌሎች አሸናፊዎች ምርጫ የተወሰነው በየክልላቸው ምድቦች ውስጥ ቀደም ሲል በተከናወኑ አካሄዶች ሲሆን በምክር ቤቱ ያሉ ባዶ መቀመጫዎቻቸውን ለመሙላት የሚያስችላቸውን ውክልና ነው የሰጡት። የአፍሪካን አምስቱን ባዶ መቀመጫዎች የሚሞሉት አይቮሪ ኮስት፣ ኢትዮጵያ፣ ጋቦን ኬንያና ሲራሊዮን ናቸው። የእስያ እና የፓሲፊክ ሀገሮች ምድብም እንዲሁ አምስት መቀመጫዎቹን ለመሙላት ያቀረባቸው ጃፓንን፣ ካዛክስታንን፣ ደቡብ ኮሪያን፣ ፓኪስታንና የተባበሩት አረብ ኤሚሬቶችን ነው። ኢስቶኒያና ሞንቴኔግሮ ሁለቱን የምስራቅ አውሮፓ፣ አርጀንቲና ብራዚልና ቬኔዙዌላ ደግሞ ሶስቱን የላቲን አሜሪካና ካሪቢያን ባዶ መቀመጫዎች ይይዛሉ። ከእነዚህ ሀገሮች ውስጥ ግን ቢያንስ ሰባቱ በሰብአዊ መብቶች አያያዛቸው ራሳቸው ጥያቄ ያለባቸው መሆኑን የመብቶች ተሟጋች ቡድኖች ይናገራሉ። እነዚህ ሀገሮች አይቮሪኮስት፣ ኢትዮጵያ፣ ጋቦን ካዛክስታን፣ ፓኪስታን፣ የተባበሩት የአረብ ኤሚሬቶችና ቬኔዙዌላ ናቸው። የሂዩማን ራይትስ ዋች የተባበሩት መንግስታት ዳይሬክተር ፊሊፕ ቦሎፒዮን የምክር ቤቱ አባል ለመሆን ፉክክር ያለመኖሩና የሰብዓዊ መብቶች አያያዛቸው ጥያቄ ውስጥ የሆነ ሀገሮች አባል የመሆናቸው ጉዳይ ቅሬታን የሚያስነሳ መሆኑን በመጥቀስ ነቅፈዋል። ለምሳሌ ፓኪስታንን ብናነሳ ረገጣዎች እንዲቆሙ ማድረግ አለባት። ቁጥራቸው አናሳ የሆነ የእምነት ተከታዮችን መጠበቅ፣ ሃይማኖትን ማንቋሸሽ ተብሎ የወጣውን ሕጓን መሻርን ጨምሮ እርምጃዎችን መውሰድ አለባት። ቬኔዙዌላን ብንመለከት የምክር ቤቱን ደረጃዎች አትመጥንም። የፍርድ ቤቶቹን ነጻነት ማክበር፣ የታሰሩትን ዳኛ ማሪያ ሎርዴስ አፊዩኒን መልቀቅ አለበት። የተባበሩት አረብ ኤሚሬቶች መንግስት በሀገር ውስጥ የሚካሄዱትን ረገጣዎች ማቆም አለበት። በዘፈቀደና ያለ ፍርድ የታሰሩ 63 ሰዎችንም መልቀቅ አለበት። በተባበሩት መንግስታት ድርጅት የፓኪስታን አምባሳደር የመብቶች ተሟጋች ቡድኖቹ መብታቸው ስለሆነ የፓኪስታንን ለምክር ቤቱ መመረጥ መውቀስ እንደሚችሉ ገልጸው ሀገራቸው ለሁሉም ሰብዓዊ መብቶች ክብር እንዳላት አመልክተዋል። የአፍሪካን መቀመጫዎች የያዙት ሀገሮችን ቢሆኑ ከሁማን ራይትስ ዋች ትችት አላመለጡም። ዳይሬክተሩ ቦሎፒዮን በተለይ የኢትዮጵያን የመብቶች አያያዝ ታሪክ አንስተው ወቅሰዋል። european government should take the, this opportunity uh, to take meaningful steps, for example, to respect the rights to freedom of expression and assembly. Yeah, or, ምናልባትም አሁን እየተቀላቀለው ካለው የሰብአዊ መብቶች ምክር ቤት ጋር በእውነተኛነት መተባበር መጀመር ይኖርበታል። በሁማን ራይትስ ዋች የአፍሪካ ዳይሬክተር የሆኑትን አቶ ዳንኤል በቀለን አሁን ወደ ስቱዲዮ ከመግባቴ በፊት ወደ ኒውዮርክ ቢሮቸው ደውዬ ስለ ሀገሮቹ ምርጫ ጠይቂያቸው ነበር። ከተናገሩት ጥቂቱን ቀንጨባርጌ ላሰማችሁ። አሁን የተመረጡትን የአፍሪካ ሀገሮች በሚመለከት ለየመንግስታቱ ያስተላለፍ ነው ኢትዮጵያንም ጨምሮ ያስተላለፍ ነው ጥሪ እነዚህ አዲስ የምክር ቤቱ አባል ሆነው የተመረጡ ሀገሮች በዚህ ምክር ቤት ከመመረጣቸው ጋራ ተያያዥ የሆነ አብሮ ሊሄድ የሚችል እርምጃዎች መውሰድ ይገባቸዋል፣ ነው ለምሳሌም የፖለቲካ እስረኞችን፣ ጋዜጠኞችን፣ የፖለቲካ ተቃዋሚዎችን፣ አላግባብ የታሰሩ ሰዎችን ከእስር መልቀቅ፣ ለሰብአዊ መብት አያያዝና ጥበቃ ወይም ስለ ሰብአዊ መብት ስራ እንቅፋት የሆኑ ሕጎችን ማሻሻል እንዲሁም ደግሞ ከዚህ ከምክር ቤቱ የሰብአዊ መብት አሰራር ጋራ ትብብር ማድረግ ያስፈልጋል የሚል መልእክት ነው። ይህንን መልእክት አዲስ ለተመረጡ በርካታ ሀገሮች አስተላልፈናል ኢትዮጵያንም ጨምሮ ማለት ነው። በሂውማን ራይትስ ዎች የአፍሪካ ዳይሬክተር አቶ ዳንኤል በቀለ የሰጡትን ዘርዘር ያለማብራሪያ በሌላ ዝግጅት ይዤ እመለሳለሁ። አዲሶቹ የምክር ቤቱ አባል ሀገሮች ለሶስት ዓመታት የሚዘልቀውን የምክር ቤቱን አባልነታቸውን የሚጀምሩት በመጪው የአውሮፓውያን ዓመት መጀመሪያ ከአንድ ወር ተኩል በኋላ ይሆናል።